በዋይት ሐውስ ቤተ መንግሥት የተዘጋጀ ዓለም አቀፍ ስብሰባ ዋሽንግተን ዲሲ ላይ ተካሂዷል። ውከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ይህ ስብሰባ የስድሳ ሀገሮች ልኡካን የተገኙበት ሲሆን የሽብርና የጽንፈኝነትን ስር ወመሰረት ለመፈተሽ የታሰበም ነው። ስብሰባውን በንግግር የከፈቱትና በመጨረሻውም የዘጉት የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ነው ያሉት። በዚህ ስብሰባ አካሄድና በተነሱ አንዳንድ አብይ ነጥቦች ላይ ሐሳባቸውን እንዲያካፍሉን ምሁራንና ለጥያቄው ቅርበት ያላቸውን እንግዶች ጋብዘናል። ያወያያቸው ሰለሞን አባተ ነው። በቀጥታ ወደ ጉዳያችን እንግባና አቶ ተሾመ ብርሃኑ ከኢትዮጵያ አሁን የሚገኙት ሐዋሳ ነው ብለውኛል። እንደዚሁም ዶክተር አህመድ ሞየን ዋሽንግተን ዲሲ። እስቲ ለአድማጮቻችን መጀመሪያ እናንተ ማን እንደሆናችሁ አጠር አጠር አድርጋችሁ አስተዋውቁልኝ። ከኢትዮጵያ ልነሳና አቶ ተሾመ እርሶን ላስቸግር። እሺ። ተሾመ ብርሃኑ እባላለሁ። በኢትዮጵያ ቴሌቪዥንም በአዲስ ዘመንም በሰንደቅ መጽሔት ዝግጅትም እና በተለያዩ የህዝብ ግንኙነት ስራዎች ስሰራ ነበረ። አሁን ደግሞ በዚህ በታሪክ ምርምር በህጻናት መጽሐፍት ስራዎች ላይ ተሰማርቼ እየሰራሁ ነው። አሁን ደግሞ የንግስት ፉራን ታሪክ በኖብል መልክ እያዘጋጀሁኝ ነው የኢማም አህመድ ኢብራሂም መጽሐፍ ጽፍ ያለን መጽሐፉ ታክሟል እንደዚሁም መቻቻል የሚል አብሮ መቻቻል ያለ ይህን ኢንሳይክሎፒዲያ ብዙ ናቸው መጽሐፎች እሺ አመሰግናለሁ አቶ ተሾመ እስኪ ወደ ዶክተር አህመድ ሞየን ልመለስ እና ዶክተር አህመድ ሞየን ነኝ ሀዋርድ ዩኒቨርሲቲ በፕሮፌሰርነት ወይንም በምህርነት ደረጃ ለብዙ አመት ሰርቻለሁ በእኔ እውቀት በመሰረቱ በጤናም በኩልም ሲሆን ግን በግጭት እና በውስጥ ሀይማኖቶች ባሉት ጉዳዮች ሁሉም በሙሉ ጥናትም አድርግ ያለው በጽሁፉም አበርክቻለሁ። ሁለተኛ፣ ሶስተኛ ከአዲስ አበባ ያለው አንድ ማህበር፣ የሰላምና የልማት ድርጅት ካቋቋሙት አንዱ ነኝ። አሁን በቅርቡ ጊዜም ሀያ አምስት አመቱ አክብረዋል። እዛው ተገኝተው ነው የመጡት አደለም እርስም አሁን ግን መጨረሻው ስብሰባ ላይ አልተገኘሁም፣ ግን ከአንዳንድ ተማሪዎች ጋር እና ከ ህብረተሰቦቹ ጋር ተገናኝቼ ሁኔታውን በሙሉ አጥንቼ ነው የተመለሱ። በጣም አርጊ አመሰግናለሁና ወደ ጉዳያችን እንግባና ሰሞኑን ካለፈው ማክሰኞ እስከ ትናንት በስቲያ ሐሙስ ድረስ አንድ ትልቅ ስብሰባ ዋሽንግተን ዲሲ ላይ መካሄዱን ታውቃላችሁ። ፕሬዚደንት ኦባማ ያዘጋጁት ነው። ቤተ መንግስታቸው ዋይት ሀውስ ያዘጋጀው ስብሰባ በሁከተኛ ጽንፈኝነት ላይ የተካሄደ ስብሰባ ነውና ይህንን አባባል ወይም ቫዮለንት ኤክስትሪሚዝም የሚባል አባባል በመርህ ደረጃ ነው ፕሬዚደንቱ እየጠሩ ሲናገሩ የነበሩት እስላማዊ የሚለውን ቃል ጨርሶ አይጠቀሙም በዚህ ምክንያት ከተቃዋሚዎቻቸው ብዙ ተቃውሞ እየተነሳባቸው ይገኛል ብዙ ወቀሳና ውረፋ ትችት ሁሉ እየተነሳባቸው በሀገር መውደድ ሁሉ የሚያነሷቸውና የሚወቅሷቸው አሉ ፕሬዚደንቱ በመክፈቻውም በመዝጊያውም ላይ ባደረጓቸው ንግግሮች አሜሪካ ወይም ምዕራቡ ጦርነቱ ከእስልምና ጋር አይደለም ሲሉ ደጋግመው ለማስረገጥ ሞክረዋል። እስቲ ወደ እናንተ ወደ ጉዳዩ የቅርብ ተመራማሪዎች ልመለስና እንዴት ነው የምትመለከቱት የፕሬዚደንቱን አቋም? ስብሰባውንስ እንዴት ነው የምትገመግሙት? ከዶክተር አህመድ ልነሳ። እኔ እዚህ ዛሬ በዚህ ውይይት መገኘቴ በጣም ደስ እያለኝም፣ ሁለተኛ ይህንን ጉዳይ ተከታትየዋለሁ። በህብረተሰብ ደረጃና በመምህርነት ፈጥናትን በማደርገው ፕሬዚደንቱ ያቀረቡት ሀሳቦች እና አነጋገር እና አቋም በጠቅላላ የአሜሪካን አቋም ምን እንደሆነ ስለ እስልምና ምን እንደሆነ ሁለተኛ ፕሬዚደንት ኦባማ ራሳቸው የሚታያቸው ነገር እንደ አሜሪካን ሀገር ብዙ ሀይማኖት ያለበት በሰላም በተቻቻለ መልክ የሚኖር አገር በመሆኑ ሁለተኛ አሜሪካ ያላት ለሙስሊሞች አስተያየት ለመግለጽና እንዲሁም አቶ ሰሎሞን እንዳልከው በጠቅላላ ይሄ ሁከተኝነት ወይንም ሽብርተኝነት የሙስሊሞች መለዮ ወይንም መለያ አይደለም። ሌሎችም ሃይማኖት እንዳለባቸው በታሪክ አንፃርም ዘርዝረዋል። አንዳንድ ሁለት ሶስት ቦታዎች ምን ተደረጉ? በአውሮፓ ታሪክም እንደዚሁም በመሀከለኛው ምስራቅ ታሪክም በሌላ አገሮች ያለው በአፍሪካም፣ በሌላም በኩል እነዚህ ውከተኝነት እንደነበሩ ግን የሃይማኖቱ ራሱ የእስልምና ሃይማኖት መለየው አይዶለም ወይም መለየ አይዱልምን ብለው አስረድተዋል። ግን አራት ነገሮች ያሳሰባቸው በአጭሩ የስብሰባው አላማ አንደኛ የአሜሪካን አቋም ለመግለጽ ሁለተኛ የዚህ ታዳጊ ሀገሮች ወይንም በብዛት ታዳጊ ስል በብዛት ጦርነትና ሽብር ህውከትነት የሚበዛው በተለይ በሙስሊም አገሮች መሆኑ በደንብ ገልጸዋል። ሶስተኛ ችግሩ ያለው አንደኛ ፍትህ በማነሱም ሊሆን ይችላል። ፍትህም ስንል አንዳንድ ሀገሮች ያላቸው አቋምና ተቋም በሽብርተኝነት መልክ እያዩት አንዳንድ ሰዎቹ ይህን አንዳንድ ሀገሮች ሰብአዊ መብትና የመናገርም የማጥናትም አስተያየትም ለመለየት የማይችሉበት ሁኔታ ገለጹ። አራተኛ በደንብ ለማሰ ለመረዳት የፈለጉ ሀይማኖት በአሜሪካን ሀገር ያለው ችግር እኛ መፍታት በራሳችን መፍታት አለብን። በደህንነት የሚባል እንበል ሁልጊዜ በፖሊስ መልክና በሀይል በመንግስት ማንኛውም መንግስት በሀይል ተጠቅሞ የሚቆይና የሚቆም ነገር አይደለም። ስለዚህ ህብረተሰቡ በሙሉ ይሄንን ተመልክቶ ከመንግስቱ ካለው ሀገሩ ዲሞክራሲ እስካለ ድረስ ሁለተኛ ውይይት ውይይት ውይይት እና የመንግስት ስራ ማወያየት ነው እንጂ መለየትና እንደዚሁ አንዱን ከአንዱ ጋር ማጋጨት አይችልም። እና ይሄ አዲስ እኛ መንግስታችን መንግስት በሃይማኖት አይገባም፣ ሃይማኖት በመንግስት አይገባም ቢባል አሜሪካን ሀገር ግን ግዴታ አለው ህዝቡ ተስማምቶ እንደሚኖር ገልጸዋል። እኔ በጠቅላላ አሜሪካ ደግሞ አቶ ሶሎሞን እንዳለው ከሙስሊም ሀገር ጦርነት አላወጀችም። ሶስተኛ ያለን ችግር የአለም ችግር ነው እና በዚሁ ምክንያት ኬሪም ተጋብዘዋል፣ የዩኤን ሴክረተሪም ተጋብዘዋል። ትልቁ የሰጡት መልእክት ቢሆን ሁከተኛችሁ ወንጀለኞች ናቸው። በወንጀል ነው የሚጠቀሙት እንጂ በአንድ ሃይማኖት ስም ሰላማዊ የሆነ ሃይማኖት አፍቃሪ የሆነ ሃይማኖት ስምምነት ያለው ተስማምቶ የሚኖር ሃይማኖት ይህን እንደዚህ ያለ ነገር በአንድ ሃይማኖት ተለጥፎ በተለይ በአሜሪካ ነገር ሙስሊሞች ሙስሊም ፎቢያ የሚባል ስላለ ትክክለኛ አይደለም ብለዋል። ደግሞ ሁለተኛ ይሄ አገዛዝ ጉዳይ ማስተዳደር ነው። ህጋዊ ህግና ማስተዳደርም የተያያዙ ናቸው። ህግና መ- መ- ማስተዳደርም ተስማምቶ በአንድ ላይ ፍትሁን እንዴት ለህዝቡ እንደሚያደርሱ ህዝቡ እንዳይሳሳት ፍትሁ የሁሉም በላይ ነው ወይንም ሩል ሩል ኦፍ ሎው የሚባል ብለው ነው በጠቅላላ ያለውን ሁኔታ ገልጸዋል። የአሜሪካን አቋም ያለውን ሁኔታ እንዲገባ የሚያስፈልገው የወንጀል ስራ መሆኑና እስረኛ መግደል መጥለፍ ገንዘብ መጠየቅ ከጠለፋ ወዲህ ይሄ ሁሉ ሃይማኖታዊ ያልሆነ የማይፈቅደው ነገር ብለው ነው ይሄ ነው ባጭሩ አመሰግናለሁኝ ዶክተር አህመድ ወደ አቶ ተሾመ ልመለስና የእርስን እስቲ ሀሳብ ደግሞ ያካፍሉ ዶክተር አህመድ ያሉት እንዳለ ሆኖ እንዳይደጋገም የአሜሪካኖችን የባህል እሴት ማየት ይኖርብናል አሁን ትልቁ ችግር የተፈጠረው በሁለት አመለካከት የተከፈለው የአሜሪካ ህዝብ፣ አንደኛው ትክክለኛውን ነገር ፕሬዚደንት ኦባማ ያሉትን ለማየት ሲሞክር፣ ያሉት ይሄንን ነው እንጂ ይሄ አይደለም በማለት ለማስረዳት ሲሞክር፣ ሌላው ቡድን ደግሞ የለም ይሄ የአሜሪካኖችን የባህል እሴት የሚወክል ንግግር አይደለም የሚል ነው። ምንድን ነው የአሜሪካኖች የባህል እሴት? ድል አድራጊነት፣ የበላይነት መቆጣጠር ሁሉንም በጀግንነት ስር ማድረግ ነው። በሁሉም ነገር ቅንባር ቀደም መሆን ነው። ይሄ በነበረበት ሁኔታ ላይ በተለይ ከአስረኛው እስከ አስራ ሁለት ክፍለ ዘመን በነበረው የክሩሴድ ጦርነት አሜሪካ ባትካፈልም አያቶችና ቅድመ አያቶች ተካፋዮች ነበሩ። በራሷ በአሜሪካ ከአፍሪካ እና ከአረብ ሀገሮች የሄዱ ብዙ ሙስሊሞች በሌሎች ወገኖች ከፍተኛ ረገጣ፣ ከፍተኛ ችቆና፣ በጣም ብዙ ጉዳዩ ተፈጽመውባቸዋል። በዚህ መሰረት ይሄ እኛ የበላይ ነን የሚለው እሴት አሜሪካ ትልቅ ናት፣ አሜሪካ የክርስቲያን አገር ናት የሚለው አመለካከት ባለበት ሁኔታ አሁን ተነስተው የለም እስልምና እንደዚህ ነው መዋጋት ያለብን አመለካከትን ነው አሸባሪነትን ነው ጥንፈኛነትን ነው በሚሉበት ጊዜ ኢስላሞፎቢያ የእስላም ጥላቻ ተጋኖ በተለይ ከሴፕተምበር ኢለቨን ወዲህ ተጋኖ በሚነገርበት አገር አሁን ይሄንን ለማምጣት ሲሞክሩ አንዳንድ ቡድኖች በአስተሳሰባቸው ላይ ቅሬታ መፈጠሩ አልቀረም። በሌላ በኩል ደግሞ ይሄ አመለካከት ጤናማ ነው፣ እንደውም ይሄን አመለካከት የዛሬ ስምንት አመት እና ዘጠኝ አመት መግለጽ ነበረባቸው በማለት ያነሱ ሰዎች አሉ። እዚህ ላይ ማስታወስ የሚኖርብን ፕሬዚደንት ኦባማ በመካከለኛው ምስራቅ ጉብኝት ባደረጉበት ጊዜ ወደ አሁኑ ስልጣን እንዳያዙ በተለይ ግብፅ ላይ አሰላሙ አሌይኩም ብለው ነበር የገቡት እና በሙስሊሙና በምዕራባዊ ዓለም የተሻለ አመለካከት የተሻለ ወዳጅነት ያመጣሉ የሚል ግምት ነበረ። ነገር ግን ሁሉም ነገር ፕሬዚደንት ኦባማ እንደፈለጉት ሳይሆን ተጨባጩ ሁኔታ የአሜሪካ የዓለም ተጨባጭ ሁኔታ የሚመራው እንደ መሆኑ መጠን እስካሁን ድረስ በዚህ ሁኔታ ላይ ቀጥሏል እና ይህ እሳቸው ያሉት ከዚህ ከፓሪሱ የአሸባሪዎች ድርጊት ቀጥሎ በመሆኑ ይሄ ድርጊት ሶሪያ ላይ በተከሰተው የዚህ አይሲሲ አሸባሪነት በተለይ በጣም አጸያፊ የሆነ እስላማዊ ያልሆነ አሸባሪነት ተከትሎ የመጣ በመሆኑ በበኩሌ በጣም ወቅታዊ ነው። እንዲያውም እንደ ሌሎቹን የምንለው ምንድን ነው፣ እንዲያውም በጣም ዘግይቷል። አሜሪካ እንዳለችው የሰብአዊ መብት የማስፋፋት ዘመቻ ማካሄድ አለባት። አሜሪካ የሃይማኖት መቻቻል በሰፊው በጣም በሰፊው በራ በአገሯ ብቻ ሳይሆን በዓለም ማስፋፋት አለባት። ከዚህም በላይ ደግሞ በሃይማኖት ልዩነት በሚነሱ ሁከቶች ብዙ ችግሮች ስላሉ ሰላማዊ የሆነ ውይይት በሁሉም ዘንድ በሁሉም አገሮች በሁሉም ጊዜ እንዲካሄድ ከፍተኛ መስዋዕትነት በመክፈል በሌላ በኩል ጀግንነቷን ማሳየት አለባት። በጦርነት ሀያል መሆኗ ብቻ ሳይሆን በሳይንስና ቴክኖሎጂ ሀያል መሆኗ ብቻ ሳይሆን በኢኮኖሚው ሀያል መሆኗ ብቻ ሳይሆን በመቻቻል በሰብአዊ መብት መከበር እና በሃይማኖት መቻቻልም ታላቅነቷን፣ ጀግንነቷን ማስመስከር ይኖርባታል። በበኩሌ ይሄ የባህል እሴት ጠንካራው የአሜሪካ የባህል እሴት። በዚህ ሚስተር ኦባማ ባዩት መልኩ ቢከናወን መልካም ይመስለኛል። አመሰግናለሁ። እሺ፣ አቶ ተሾመ አሁን እርስዎ ባነሱት ነጥብ ላይ በዚህ ስብሰባ ላይ ንግግር ያደረጉት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪ ሙን ራሳቸውም ፕሬዚደንት ኦባማም እና ሌሎችም ተናጋሪዎች በሰብአዊ መብቶች ጥበቃ ጉዳይ ላይ ትልቅ ትኩረት ሰጥተው ተናግረዋል። በሰብአዊ ክብር አያያዝ ላይ ትልቅ ትኩረት ሰጥተዋል። እርስዎ አሁን አቶ ተሾመ እንዳሉት አሜሪካ በዚህም በኩል ልትሆን ይገባታል ብለዋል። እነሱ በዚህ መድረክ ላይ ወደ ሀገሮቹ ነው ይህንን ጥሪ ሲያሳልፉ የነበረው እናንተ ሀገሮች ወይ ሰብአዊ መብቶችን አክብሩ፣ ጽንፈኝነትን ለመዋጋት እናንተ ሀገሮች ሆይ የሰውን የእድል ሁኔታዎች አፉ የተሳትፎ ሁኔታዎችን አጠናክሩ እያሉ ነው ሲናገሩ የነበረው እና እርስዎ አሁን ይህንን ኃላፊነት ወደ አሜሪካ እየመለሱት መሰለኝ። ካ ምንድን ነው እንደ ንጉሱ አጎንብሱ ነው የሚባለው። እና ብዙ ጊዜ እንደ አሜሪካ እንደ እንግሊዝ አይነት እንደ ፈረንሳይ ያሉ አገሮች በሀገር ቸው የመቻቻልን እሴት ሲያሳዩ እና ሌሎቹም ሀገሮች ከነሱ ተከትለው ይሄንን ያደርጋሉ። የሃይማኖት አንዱ የበላይነት በገነነበት ሁኔታ በዛው በአሜሪካም፣ በፈረንሳይም፣ በእንግሊዝም፣ በጀርመንም በሌሎቹም አንድ ሃይማኖት የበላይነት ገኖ ሌላው ሃይማኖት ደግሞ እንደ ተቀጽላ ወይም እንደ ባዕድ በሚታይበት ሁኔታ በጣም ያስቸግራል። ባለፈው ዓመት ይመስለኛል ወደ ዋሽንግተን መጥቼ ነበር እና ለምሳሌ የእስላም ኮፍያ ያደረጉ፣ የእስላም ቀሚስ ያደረጉ ሰዎች ዞር ብሎ ነው የሚያያቸው። ፂማቸውን ያስረዘሙ ሲያያቸው ዞር ብሎ ነው የሚያያቸው። እንደ አንድ ነገር እንደ አዲስ ነገር ነው የሚያያቸው። የአርብ ሶላት እንዳየሁት አንድ ቦታ ላይ በሶስት ፈረቃ ተከፍሎ ነው የሚሰግደው። እና ይሄ የሆነበት ምክንያት አሁን በእነዚህ ሀገሮች የሙስሊሙ ህብረተሰብ ሰብአዊ መብት በሚገባ ተከብሯል ወይ፣ የሃይማኖት እኩልነት አለ ወይ፣ የሃይማኖት መቻቻል አለ ወይ ተብሎ ነው የሚጠየቀው። እነዚህ ሌሎቹ ሀገሮች አሜሪካን ታሪክ ሲሰሙ፣ የአሜሪካን ጉዳይ ሲሰሙ፣ የሌሎቹም ሀገሮች ሁኔታ ሲሰሙ እንደዚህ ያደርጋል። ለምሳሌ ሂጃብ ተሸፋፍኖ መሄድ በፈረንሳይ እንዲነሳ ሲባል በሌሎቹም አፍሪካ ሀገሮች ተመሳሳይ ሁኔታ ነው የተንጸባረቀው። ምንም እንኳን አገሮች በራሳቸው ተጨባጭ ሁኔታ የራሳቸውን ችግር መፍታት እንዳለባቸው የታወቀ ቢሆንም የተባበሩት መንግስታት እንደ አሜሪካ እና ሀያላኑ መንግስታት ይሄንን ማድረግ ይኖርባቸዋል። ሌላው ኬዝ ለምሳሌ ቻይና ሀያል አገር ናት። ነገር ግን እሷም ባለፈው ጊዜ የታየው የሃይማኖት መቻቻል በጣም አጠያያቂ ሆኖ ነው የታየው። እና ስለዚህ በዚች ዓለም ላይ ሰላም እንዲሰፍን ከተፈለገ፣ መቻቻል ኖሮ ሰላማዊ ብልጽግና እንዲኖር ካስፈለገ ሀገሮች ልክ ፕሬዚደንት ኦባማ እንዳሉት የሰብአዊ መብት የማስፋፋት ዘመቻው ተጠናክሮ መሄድ አለበት የማንኛውም እምነት በተለይ ሃይማኖትን በሚመለከት በተለይ እስላምና ክርስቲያንን በሚመለከት የመቻቻሉ ባህል ተጠናክሮ መቀጠል አለበት እንደገና ደግሞ የተጠናክሮ እንዲቀጥል ሁሉም ሀገሮች ሰላማዊ ውይይት ማድረግ ይኖርባቸዋል ይሄ በጣም ረዥም የሆነ ታሪክ ያለው ነገር ነው በጣም የጠነከረ ጥላቻ በሙስሊሙ እና በሌላው ችግር የሚታይ ስለሆነ ይሄንን ጠንክሮ መዋጋት ያስፈልጋል። እንደ ኢትዮጵያ ባሉ አገሮች በእርግጥ የመቻቻን ሁኔታ አለ። ይሄም የመቻቻን ባህል የመቻቻን ባህላዊ ስቴት እንዲጠናከር በተለያዩ መንገዶች ጥረት ይደረጋል። ህዝቡም ኢኔት የሆነ ውስጣዊ የሆነ የአንድነት ስሜት አለው። ስለዚህ የሚታየው ወንድማማችነት ስሜት ከዚህ ጋር የተያያዘ ይሆናል። ሌሎችም ሀገሮች እንደ ኢትዮጵያ ከኢትዮጵያ የሚማሩበት ሁኔታ ይኖሩ እንደሆነ ቀረብ ብሎ ማየት ይኖርባቸዋል ብዬ አስባለሁ። እሺ፣ አመሰግናለሁኝ አቶ ተሾመ። በተለይ ከኢትዮጵያ ሁኔታ ጋር እያያያዙ የመጡበትን መንገድ እፈልገዋለሁ፣ ወደ ኋላ እንመለስበታለን። ዶክተር አህመድ እርስዎ የሚኖሩት አሜሪካ ውስጥ ነው፣ የሚሰሩትም እዚሁ ነው። የቅርብ ልምድ አለት፣ እንደ ሙስሊም፣ እንደ ምሁርም እንደ አሜሪካ ነዋሪ አሁን አቶ ተሾመ ባ ባሉት ላይ የሚጨምሩት የሚቃወሙት ነገር አለ? እኔ በበኩሌ የምጨምረው የለም። አቶ ተሾመ ባላቸው አስተያየት በሁለቱም በኩል ያዩት ይመስለኛል። የአሜሪካ ጉድለቷ ሰብአዊነት አለን፣ ሌላም ነገርም አለን። ፍትሀዊ አገር ነው በህግ በላይነት የሚያምን ሀገር ነው። ነገር ግን በአሜሪካን ታሪክ ራሱ ባለው ታሪክ ይሄንን አዲስ ገጽታው ወይም መልኩ ሲያሳይ ለዓለም በሀገር ውስጥ የሚያደርገው በሌላ ሀገር እንዴት አሳልፎ እንደዚህ ያሉ ነገሮች ሲጣሱ ለምን ዝም ይላል የሚል ይሄ ትክክለኛ አስተያየት ነው ይመስለኛል። ሶስተኛ ግን አስተያየቱ ስናየው የት ነው ይሄ ያለው ችግር? ለጊዜው እንደዚህ ያለ ችግር የአሜሪካን ያሳስበዋል አያሳስበውም የሚል ጥያቄ ነው። አሜሪካን ያሳሰባት ብቸኛ ሀያል መንግስት ነኝ የሚል አሉ። እዚ ፖለቲካ መሪዎች አሉ። ይሄ ራሱ ለእኔ እንደ ሙስሊም ይህ አገር ምጬ ሳስበው ኢስላሞፎቢያ የሚያባዛ ወይንም የስራጥላቸው የሚያባዛ ሆኖ አይቼዋለሁ። ነገር ግን በእኔ ሁልጊዜ የማየው ኢትዮጵያ ፓራዳይም መጀመሪያ ውይይት በአለም የተጀመረው በክርስትና እና በሰላም በኢትዮጵያ ነው። ስለዚህ ኢትዮጵያዊነቴ ራሴ እየጎተተኝ እኛ በውይይትና በመቻቻል እናምናለን። አዲስ ህግ አውጥተን አዳዲስ ህጎችን አውጥተን ፍት አዳዲስ ደግሞም የፍት አቋምና ታሪክ ይዘን ስንመጣ ዘመናዊ የሆነ በተለይ የነበረንን መስማማትና መቻቻል የሚያፈርሱ ወይንም ጸረ እነዚህ እሴቶች ሲኖሩ ሳይ ኢትዮጵያዊ በመሆን እንኳን ይቆጨኛል። ነገር ግን በአንድ በኩል ታሪክ አለን፣ መስማማት አለብን፣ መቻቻል ሰላማዊ ማለት እርምጃም አንዳንድ ሙስሊሞቹ በጠቅላላ በሰላማዊ መልክ የያዙት ጉዳይ ግን በደህንነት መልክና በፖሊስ አስተያየት ከታየ ፕሬዚደንት ኦባማ እንዳሉ እሱ ብቻ አይደለም፣ ድህነትም አለ፣ ትምህርትም ማነስም አለ፣ የጤና ጉዳዮች አሉ። ሌላ የልማት ጉዳይ ላይ ብናተኩር ሰላም ተከትሎ ይመጣል እንጂ ወይንም ይቀድማል ብለው የሚያሳስበን ንግግር መስሎ ታየ። የትኛው ነው የሚቀድመው? ሰላም ነው ወይንም ልማት ነው የሚቀድመው? ልማት ከተገኘ ሰላም ይገኛል፣ ሰላምን ካልተገኘ ልማትም አይገኝም የሚል ነገር እሱ አሳሳቢ ነው ለእኛ ለመሪዎቻችን እና ህግ ላውጪዎች የፍትህና ሌላ ነገር ለፈለጉት ሰዎች እነዚህ ሁለቱ አስተያየቶች በጣም አትኩሮ ሀገራዊ መሆን አለበት። እኔ ለምሳሌ ታዳጊ ሀገሮች ወይንም እንደዚሁ ችግር ያለባቸው ሀገሮች የራሳቸው እሴትን ይዘው ሌላም ማስተማር ይችላሉ እና ከውጭ መጥቶ ሊያስተምራቸውም አያስፈልግም የሚሉ አሉ። ነገር ግን ይሄም ሲቃወሙ ሳለ ያሳዩት ነገር ወይንም ባህሪና ባህል አልለወጡትም። ስለዚህ ችግር ያለው እሱ ነው። እንዴት እንደ እነሱ ለመምሰል ጦጣዎች እንዳንባል እነሱን ለመምሰል ሲባል ደግሞ እኛ ራሳችንም የእኛ ስራ አልሠራንም እንዳንባል ነው። ይሄ ችግሩ ፕሬዚደንት ኦባማ የሚፈልጉት አንድ ሀይማኖትና ወይንም ሃይማኖት የሆነ ሁልጊዜ ወደ ሰላም ሲያመራ ሳለ ደግሞ ውይይትም ማድረግ አለበት ከሌሎች ሃይማኖቶች፣ እና በሀይል ብቻ ማንኛውም ነገር አይፈታም። ለምሳሌ ሶሪያ ውስጥ አሜሪካ መጀመሪያ ስትጠየቅ አልገባም አለች። ፕሬዚደንት ኦባማ አስተያየቱ አያስፈልግም፣ ምክንያቱም ሌላ ዘዴ ዲፕሎማሲም ይኖራል ውይይነትም አለ እሱ እንሞክር ነው ያሉ። ግን ተቃዋሚዎቹ የለም፣ አንደኛ ሀያል መንግስት ከሆን ባለበት ቦታ ጣልቃ ገብት ንሁን ይላሉ። ይሄ ደግሞ እንደማይሰራ ስለ ተገነዘቡ ሁላችንም አሁን ወደ ውይየትና የሌላን አገር ነጻነትን የራሱ ክብር መጠበቅም አለ። የራሳችን ክብር ስንጠብቅ የሌላውን አገር ክብር መጣስ የለብንም፣ በሚል መልክ ነው እኔ ከፕሬዚደንቱ ኦባማ ያገኘሁ የእሱ አነጋገር ግን በስራ ላይ ሲሙል when the machine ተሾመ እንዳለው ትንሽ ይጋጫል። የዚህ የሰሞኑ ስብሰባ አንዱ ዓላማ ምንድን ነው? የዚህ የጽንፈኝነት መነሻው ስሩ ምንድን ነው? መሰረቱ ምንድን ነው? ይህንን ፈትሾ ማግኘት ነው፣ ለመፍትሄው ማለት ነው። የችግርን ምንነት ማወቅ ግማሽ መፍትሄ ነው የሚባል ነገር አለና ነው። እና አሁን እናንተ በምትሰነዝሯቸው አስተያየቶች ውስጥ ይሄ ለእስላም ያለ ጥላቻ ወይም ኢስላሞፎቢያ የሚባል እና በጥርጣሬ ማየት በአንድ በኩል እስላሙም ራሱ የመሸማቀቅ ስሜት አለው ወይ? በሌላ በኩል ደግሞ ሰውም የማግለልና የመፍራት ስሜት በውኑ በአሜሪካውያን ዘንድ እንደዚህ አለ ወይ? ይሄ ከሆነ ደግሞ እንዴት ነው የፕሬዚደንት ኦባማን አስተሳሰብ አመለካከት እናንተ የምትገነዘቡት አሜሪካ በእስልምና ላይ ጦርነት እያካሄደች አይደለችም ያሉትን እስቲ ይሄንን ጥያቄ ወደ አቶ ተሾመል ወርወር እና አጠር አድርገው ይመልሱልኝ። ምንድን ነው የምናየው የአሜሪካ ሚዲያ አሁን ብዙዎቹን ዜናዎችን አያለሁኝ፣ ኮሜንቶችን አያለሁኝ። ብዙ ጊዜ የአሜሪካ ሚዲያ በወዲያም ሆነ በወዲ የሚያናፍሰው የምዕራብ ሚዲያም የሚያናፍሰው ስለ ኢስላም በጎ ባህሪ በጎ አመለካከት በጎ ባህሪ ሳይሆን የጥቂት አሸባሪዎችን ታሪክ የጥቂት አሸባሪዎችን ድርጊት የጥቂት አሸባሪዎችን ዓላማ የጥቂት አሸባሪዎችን ተንኮል እያጋነንና በልዩ ልዩ መንገዶች እየቀመረ ያመጣል። ለምሳሌ በሴፕተምበር አስራ አንድ ይመስለኛል በፈረሰበት ጊዜ የሙስሊሞች ሁሉ ስራ ተደርጎ ነው የተወሰደው። ነገር ግን በዛን ጊዜ ብዙ ሙስሊሞች ያ ህንጻ በመውደሙ በውስጡ የነበሩ ንጹሐን ዜጎች በመጥፋታቸው እጅግ አዝነዋል። በተጨማሪም በሌሎች ቦታዎች ራሳቸውን የሚያቃጥሉ ራሳቸው የሚያጥፉና ሌሎች ንጹሐን ዜጎች የሚገሉትን ሰዎች ብዙ ሙስሊሞች ኮንነዋል። የሃይማኖት ምሁራን ለምሳሌ እናንተ ሀገር አሉ ፈቶ ላጉለን ሁልጊዜ እንደ ጮሁ ነው። እንደዚህ አይነት አመለካከት ክርስትና ወይም እስልምና የግለሰብ አመለካከት እንጂ የህብረተሰቡ አንድ ላይ አመለካከት እንዳልሆነ፣ ፈጣሪም የሚጠይቀው እያንዳንዱን ሰው እንጂ በጅምላ እንዳልሆነ ስለዚህ ሙስሊሞች እና ክርስቲያኖች ተከባብረው መኖር እንዳለባቸው አሳምረው የሚገልጹት ነው። በየሀገሩ ያሉ ሙስሊሞች ንጹሐን ሲሞቱ ዝም ብሎ አይመለከቱም። ነገር ግን የምዕራባውያን ሚዲያዎች ብዙ ጊዜ የሚያናፍሱት የእኛም ጭምር ማለት ነው፣ ይህ ሙስሊሞች በሙስሊምነት ስም ተነስተው የሚያጠፉትን ሰዎች ነው። ስለዚህ አንድ አሜሪካዊ በቴሌቪዥንም በሬዲዮም በጋዜጣም ሽብርን የሚመለከት ብቻ በሙስሊም ሲደረግ ሳይ ሙስሊም አሸባሪ ነው ብሎ ይፈርጃል። ስለ ሙስሊም ጥሩ ነገር አይነሳም። ነገር ግን አሁን የሶሪያ አይኤስ የሚፈጽሙትን አሰቃቂ ድርጊት በጣም አጉልተው ከሚገባውም አጉነው አጉነው ያሳዩታል። ይህም በሚሆንበት ጊዜ ለሙስሊሞች ጤነኛ የሆነ አመለካከት አይኖራቸውም። እንግዲህ ያለፈ የባህል እሴታችን የሚሉት ጀግንነት፣ የበላይነት፣ አሸናፊነት ተጨምሮ ይሄ በሚሆንበት ጊዜ ችግር ይኖራል። ስለዚህ ሚዲያዎች በሚቻላቸው መጠን ሁሉ የሙስሊምን መልካም ገጽታ ለማሳየት ጥሩ ጥረት ቢያደርጉ፣ መቻቻል በሰፊው ቢሰበክ፣ አብሮ በሰላም መኖር እንደ ኢትዮጵያ ቢሰበክ፣ የሰብአዊ መብት በተለይም የሙስሊሞች የሰብአዊ መብት ቢስፋፋ እና የሃይማኖት መቻቻል ቢኖር፣ የሃይማኖት ባለቤት ፈጣሪ ብቻ መሆኑ ለፈጣሪ ቢተው በዓለም ላይ ሰላም ይነግሳል፣ አገሮችም በሰላም ይኖራሉ የሚል በበኩሌ አመለካከት አለኝ። ዶክተር አህመድ እስቲ የሚጨምሩት ካለ በዚህ ላይ። መቼም አቶ ተሾማ ወንድሜ መጽሐፍህንም አንብቤዋለሁ እንደው ስላ የእስላም ታሪክ በደንብ ቁጭ አድርጎ የሚሰራ የሚጽፍ ሰውዬ ከአንተ ጋር እንኳን ወንድሜ አንድ መድረክ ላይ መቀመጠ ለእኔ ክብሬ ነው። በጣም አገላለጽህም አስተያየትም ስለ እስልምና የበሰለ እና የሚገልጽ ነው። ለአሜሪካኖችም ደግሞ የአንተ አስተያየት ትምህርትም ሊሆን ይችላል። ግን አሁን ትልቁ ችግሩ ሚዲያ ነው። ሚዲያው በጠቅላላ አንድ ጊዜ አንድ ነገር ከያዘ በቃ ያጋንናል፣ ይቀጥላል፣ ወደፊትም ይራመዳል። አሁን እኔ እንደሚታየኝ፣ በእኔ አስተያየት መፍትሄው ምንድን ነው ቢባል መፍትሄው ሁልጊዜ ፍትህ ነው ለምሳሌ ጀስቲስ ዲሌይድ ጀስቲስ ዲናይድ፣ ፍትህን ማዘግየት ፍትህን መንፈግ ነው እንደ ማለት ነው። ፍትህ ራሱ አፈጻጸሙ ላይ ነው። ስለዚህ ህገ መንግስታቸው ያሉት በታዳጊም ሀገርም ሆነ በማንኛውም ሀገር ህገ መንግስቱ እንደሚል ፍትህም መከተል አለበት። ሁለተኛ ደግሞ ውይይት እንደ መደራደርና እንደ ውይይትና በሰላማዊ መልክ ፊት ለፊት ዞሮ ዞሮ እኔ ወንድሜ ልጅ ነው ምገለው ወይንም የአባ አጎቴ እገላለሁ እህቴ እገላለሁ፣ እኛ እርስ በራሳችን ስለምንተላለቅ የቤተሰብነት ቀድሞ ሃይማኖት ያስተማርን መጀመሪያ እስረኛ በማንኛውም መልክ አይገደልም። በፍጹም እጁ ከሰጠ በኋላ ተመራኪ ነው። ተመራኪ ከሆነ በኋላ በማይገባ አስተያየት ለሚዲያ የሚያመቻች ሲያሳዩ ትክክለኛ አይደለም። ይሄ በእስልምና ሀይማኖት ውስጥ ለአስተሳሰብ ነው የተጻፈ ነው በቅዱስ መጽሐፎቹ። አዎ። ስለዚህ እኔ ማሰብ ያለብኝ ውይይት ውጭ ብለን እንደራደር ንግግርም። እኔ ለምሳሌ አሁን የልብስ አለባበስ እኔ ሰማንያ በመቶ የእኔ ተማሪዎች ሴቶች ናቸው። ከነዚህም በእኔ ዩኒቨርሲቲ ሂጃባቸውን ይዘው ይማራሉ። እኩል ከወንድም ከሴትም እኩል ናቸው። የሚያያቸውም ዞር ብለው በትምህርት ቤት ደረጃ ደስ የሚል ነው። ውጭ ስንወጣ ልዩ ነው አስተያየቱ። አቶ ተሾመ እንደገለጸው እዚህ ያሉት የተማሩ ሰዎች ወይንም በተለይ በተለይ ወንድሞቼ የክርስቲያኖችና አይሁዲዎቹ የሆኑ መማር ያለባቸው ሰው እንደ መጽሐፍ በአሪስቱ ብቻ አይደለም የሚገመተው። መጽሐፉን ከፍቶ ማየት ያስፈልጋል ምን ውስጡ እንዳለ። እኛ ሁልጊዜ የመጽሐፉን እንትን አሪስቱን አይተን እናስወነጅላለን። ፕሬዚደንት ኦባማ ትክክለኛ ነው። ኬሪ እና ኦባማ ያመጡት ነገር ትክ በወንጀልኘት መልክ ነው ማየት ያለብን እነዚህ ሁከት የሚያመጡ ሰዎች እንጂ ሃይማኖት ማስወንጀል፣ አንድ ሃይማኖት ትክክለኛ አይደለም እስላም ስለሆኑ አይደለም ነው የሚሉት። አይ ልክ ይሄ ነዋ፣ እስላም ሙስሊምም ወንጀለኛ ይኖራል፣ ክርስቲያንም ወንጀለኛ ይኖራል። ነገር ግን የክርስቲያን የክርስቲያን ወንጀለኛ እንደ ሙስሊም ወንጀለኛ ተደርጎ የማይመለከትበት ሁኔታ አለ። በተለይ በዛ በአሜሪካ በእናንተ አካባቢ አንድ ክርስቲያን ወይም ሌላ እምነት ተከታይ ቢገድል የአእምሮ በሽተኛ ነው ይባላል። አንድ ሙስሊም ቢገድል ደግሞ አሸባሪዎች ይባላል። እኔ ሰለሞን አንድ እውነት ለመናገር ከሀገሬ ነው የምነሳው ከሀገሬ ስነሳ አንድ ኢትዮጵያዊ ክርስቲያን ክርስቲያን ነኝ ብሎ ከሚነሳ እኔ ኢትዮጵያዊ ክርስቲያን ነኝ ብሎ ቢያስብ፣ አንድ ኢትዮጵያዊ ሙስሊም እኔ ሙስሊም ኢትዮጵያዊ ነኝ ብሎ ከሚያስብ እኔ ኢትዮጵያዊ ሙስሊም ነኝ ብሎ ቢያስብ፣ አንድ ኢትዮጵያዊ አይሁድ ኢትዮጵያዊ አይሁድ ነኝ ብሎ ቢያስብ፣ በመጀመሪያ ኢትዮጵያዊነቱን ቢያስቀድም ያ በህዝቡ መካከል መቻቻል ሊመጣ ይችላል። ለምሳሌ ሟቹ ጠቅላይ ሚኒስትር መለስ ዜናዊ የክርስቲያን ደሴት የሚለው ነገር አሳስቧቸው አእምሯቸው፣ ኢትዮጵያ የክርስቲያን ደሴት የክርስቲያናት ብለው የሚያስቡ ካሉ አእምሯቸው ጤነኛ አይደለም ብለው ስለተናገሩ፣ ልክ አሁን በኦባማ ላይ የደረሰው ነገር እኛ ሚዲያ ብዙም ከበሬ ስለማይሰጥ ነው እንጂ ተመሳሳይ የሆነ ነቀፋ ከብዙ ሰዎች እንደተሰነዘረባቸው አውቃለሁ። ለምን የእኛ ካልቸር እሴት ያለው የአንድ ሃይማኖት የበላይነት ነግሶ ስለነበረ እንዴት ኢትዮጵያ የክርስቲያን ደሴት አትሆንም? ናት እንጂ ብለው አጥብቀው የሚከራከሩ ሰዎች አሉ። ነገር ግን ኢትዮጵያ የኢትዮጵያን ሁሉ ናት ብለን ስናስብ ይሄ በእኛ በሚዲያም ላይ በተለይ ኤሌክትሮኒክስ ሚዲያዎች ላይ የሚታይ ነው። የሚያስቡት በመጀመሪያ ኢትዮጵያዊ ክርስቲያኖች ሆኖ ሳይሆን ክርስቲያን ኢትዮጵያዊ ሆነው ነው። ስለዚህ እንደዚህ አይነቱ አመለካከት በሀገራችን መወገድ የሚኖርበት ይመስለኛል። እኔ ኢትዮጵያዊ ሙስሊም ነኝ፣ ለኢትዮጵያ አገሬ ሙስሊም ሁኛ አገለግላለሁ። እኔ ኢትዮጵያዊ ክርስቲያን ነኝ፣ ለኢትዮጵያ አገሬ ክርስቲያን ሁኛ አገለግላለሁ። እኔ ኢትዮጵያዊ አይሁድ ነኝ፣ ኢትዮጵያዊ አይሁድ ሆኜ ኢትዮጵያን አገለግላለሁ፣ ለኢትዮጵያ እድገት እሰራለሁ ብሎ ሁሉም መናገር ያለበት ይመስለኛል። ዶክተር አህመድ ሲናገሩ ሽብርና ሁከት የሚበዛው በሙስሊም ሀገሮች ውስጥ ነው። ብለው ነበር እና ለምንድን ነው? ብዙ ነገሮች አሉ። የኢኮኖሚ የበላይነት ለማስፈን በሀገራቸው በዘይታቸው በቅመማቸው በምን ችግሮች አሉ። ለምሳሌ በአስራ አምስተኛ ክፍለ ዘመን ፖርቱጋል እስከ ህንድ ሄዳ የፐርሽያን ገልፍ የህንድን መስመር የተቆጣጠረችው በክርስትና እምነት ስም ነው እና እስልምናን ድምጽ ማጡን አስተዋለች። ከዛ ቀጥሎ ደግሞ እንግሊዝ ከአስራ አምስተኛ ክፍለ ዘመን ከአስራ ስድስተኛ ክፍለ ዘመን ጀምራ እስከ ህንድ ግዛቷ እስከ ቻይና ባስፋፋችበት ጊዜ የዛ የክርስቲያን ሄጀሞኒ ያስፋፋችበትና ሌሎቹ ሃይማኖቶች ስትወጣ ለምሳሌ በፓኪስታንና በህንድ የተደረገው ጦርነት ደም መፋሰስ ከዛ ጋር የተያዘ ነው። የአህመድያ ሃይማኖት መስፋፋት ከዛ ጋር የተያዘ ነው። የባህውላም ከዛ ጋር ሌሎቹ በርካታ ችግሮች አሉ። ለእነዚህ መያያዝ ለእነዚህ መቀጣጠል። ስለዚህ የዓለምን ታሪክ መለስ ብለን ስንመለከተው የራስን ጥቅም በሃይማኖት ስም ለማስፋፋት በሚነሳበት ጊዜ እንደዚህ አይነቱ ችግር ይኖራል። አሁንም አሜሪካም ሆነ እንግሊዝ ፈረንሳይም፣ እኛ ፈረንሳውያን ክርስቲያኖች ነን፣ ስለዚህ ለፈረንሳይ ክርስቲያኖች ሆነን እንሰራለን፣ ለዓለምም እንሰራለን የሚል ዓለም አቀፍ አመለካከት የሌሎቹም ሃይማኖት የማክበር ባህል አጠናክሮ ቢቀጥሉ፣ ሙስሊሞችም ደግሞ በሆነና ባልሆነ በትንሹም በትልቁም ሆድ እየባሳቸው ማለትም ተበደልም ተጎዳን፣ በዚህ መንገድ ብቻ ነው የምንሄደው፣ እናስደነግጣቸዋል፣ እናስፈራራቸው የሚል የትም የማያደርስ ነገር ግን ስልጣኔያቸውን ወደ ኋላ የሚያስቀር ሌላ ምሳሌ አያስፈልግም። ሶሪያ ያለው በጣም የሚያሳዝን ሁኔታ ከዚህ የበለጠ በቂ ማስረጃ የለም። ሙስሊሞች እርስ የሶሪያ ስልጣኔ ስንት ሺህ ዓመት የተገነባ ስልጣኔ ወደመ። በዚህ ላይ የተጠቀመ ማን ነው? የተጎዳ ማን ነው? ዞር ብሎ ማየት። በአሁኑ ጊዜ በኢራቅ ላይ የሚደረገው አይአይሲሲ ጦርነት ማን ነው እየተጎዳ ያለው? እና በሌሎቹም ሀገሮች በመጎዳት ላይ ያለው ማን ነው? የራሳቸው ስልጣኔ የራሳቸው ሀብት ነው። ይሄንን አመለካከት ትተው ልክ ኦባማ አሁን የጀመሩትን የሂውማን ራይትስ መስፋፋት፣ የሃይማኖት መቻቻልና የሰላማዊ ውይይት ቢካሄድ በሙስሊሙም ዓለም ልቦና ገዝተው ወደ ነፍሳቸው ቢመለሱ ማለትም የሃይማኖት ፈጣሪ ፈጣሪ ብቻ መሆኑን አላህ ወይም እግዚአብሔር መሆኑን ሌላው የሚጠይቀው ራሱ መሆኑን አውቀው ቢሰሩ የተሻለ ለውጥ ሊመጣ ይችላል። በዓለምም ላይ ሰላም ሊሰፍን ይችላል። ፕሮፌሰር አህመድ ይቅርታ ለምናለሁ፣ ምክንያቱ ተቀደምኩኝ። የለም እንዲሁ እንዲያው ሳልናገር እንዳልቀር ብዬ ነው። ጨምረው ሙስሊሞች ሀገር ነው ብዬ ስል ጂኦግራፊካሊ ማሰብ ያለብህ ዛሬ ከሴፕተምበር ጀምሮ መስከረም አንድ ጀምሮ ብናየው ሙስሊሞች ከዚያ ወዲህ ወደ አራት ሚሊዮን ተኩል ሙስሊሞች ከዛ ወዲህ በደረሰው በጦርነት መልክ የሆነ ሽብርተኞችን ሲያሳድዱ ወይንም እነሱ ሽብርተኞች እነሱን ሲያሳድዱ፣ ጣልቃ ገቦች የሆኑ ሀያል መንግስታት ያሉበት በአይናቸው ስር እያዩ ጦርነት ሁሉ የሚካሄደው ሙስሊም አገር ላይ ነው። ይሄ ነው ችግሩ እንጂ ሙስሊሞች ራሳቸው በተፈጥሯቸው ሽብርተኞች ሆነው ያመጡት ነገር አይደለም። ይሄ ነው ጥያቄው ለሁላችንም አሜሪካንም። እኔ ሁልጊዜ አፍሪካን ስተዲዝ አለሁበት በየቦታ ይሄ ጥናቱ፣ ሶስት ሚሊዮን ተኩል ህዝብ መሞቱ፣ ሶስት ሺህ አሜሪካን ህዝብ መሞቱ ትልቅ ኪሳራ ነው ለእኔ። ይሄ ኪሳራው እኩል አይደለም ደግሞ ተመጣጣኝ አይደለም በሚል አንዳንድ ሰዎች ያሉ ምሁራን፣ እንደ እኔ ያሉ፣ ጥያቄውን ያነሳሉ። ነገር ግን አንድ ሰው መሞት አንድ ሰው በእስልምና አመት አንድ ነፍስ የገደለ ሁሉም እንደገደለ ነው የሚባለው። የእኔ የእምነቴን አናጉብኝ። ስለዚህ ሁሉም ብዙም፣ አንድም ሁሉም እኩል ነው። ለእኔ የአንድ ሰው ነፍስ መሞትና የአስር ሰው ነፍስ መፍት ሁልጊዜ ኪሳራ ነው ለእኔ። ስለዚህ በሰላምና በውይይት የሚፈታ ሲሆን ሳለ ኃይል መቀነስ አለብን። አሜሪካ መማር ያለባት ሁልጊዜ መመከርም ያለባት ኃይል ፕሬዚደንት ኦባማን ብሎታል፣ ኬሪ ብሎታል። ኃይል ብቻ ለራሱ መልስ አይሰጠንም ላለን ችግር በታዳጊ ሀገሮችም ሆነ እንደዚሁም በመካከለኛ ምስ ኃይል ብቻ አያዋጣ። ፕሬዚደንቱ በዚህ በከትናንት በስቲያ ንግግራቸው ሲናገሩ ሰዎች ሲጨቆኑና ሰብዓዊ መብቶቻቸውን ሲገፈፉ በተለይ ደግሞ በሃይማኖት መስመሮች ከጎሳ ጋር በተያያዙ መድረኮች የተቃውሞ ድምፆች ሲታፈኑ ለሁከተኛ ጽንፈኝነት ምግብ አቅራቢዎች አዳባሪዎች ይሆናሉ። ሽብር ፈጣሪዎቹ ይጠቀሙባቸው ዘንድ ሁኔታዎችን ያመቻቹላቸዋል። ሰላማዊና ዲሞክራሲያዊ ለውጦች ገደብ ወይም እገዳ ሲጣልባቸው አመፅ ወይም ሁከት ብቸኛ አማራጭ ሆኖ ለሚቀርብላቸው የሽብር ፕሮፓጋንዳ እድል ይከፍታሉ ብለው ነበረ። ይሄ በሙስሊሙ ዓለም ውስጥ ይሰራል። በነገራችን ላይ ኢትዮጵያንም ጨምሮ ለማለት ፈልጌ ነው። ሁልጊዜ ሰዎች ሲጨቆኑ፣ ሰዎች ድምጻቸውን እንዳያሰሙ ሲደረጉ፣ ሰዎች ማድረግ ያለባቸውን፣ በሃይማኖታቸው በእምነታቸው ማድረግ የሚገባቸው እንዳያደርጉ ሲከለከሉ ብዙ ጊዜ ቅሬታ ሊሰማቸው ይችላል። አንድ በኢትዮጵያ ውስጥ መቻቻል አለን የሚል አንድ መጽሐፍ በአንድ ትልቅ የሃይማኖት አባት የተጻፈ አለ። እስካሁን ድረስ የሚገርመኝ ነገር በኢትዮጵያ ውስጥ ለምሳሌ በትግራይ፣ በጎንደር፣ በጎጃም እና በሌሎች ቦታዎች በየአምስት መቶ ሜትሩ በየስድስት መቶ ሜትሩ ቢርቅ በአንድ ኪሎ ሜትር ቤተ ክርስቲያናት ይሰራሉ። ዛሬም ብዙ ሰዎች ሃይማኖታቸውን ለማስፋፋት ሃይማኖታቸውን ለማጠናከር ስለሚፈልጉ በርካታ ቤተ ክርስቲያናት ይሰራሉ። አልፎ አልፎ ደግሞ የሙስሊም መስጊዶች ሲሰሩ ይታያሉ። እነዚህ አንዳንዶቹ ጣሊያን የሰራቸው ናቸው። አንዳንዶቹ ደግሞ ጣሊያን በሰራቸው ላይ የተገነቡ ናቸው። ነገር ግን ይሄንን አጋኖ በማሳየት ዛሬማ፣ በቃ እነዚህ እስላሞች እንትናሉ፣ ይኸው ከአረብ ሀገር እያመጡ መስጊድ እየሰሩ ነው፣ እንደዚህ እያደረጉ ነው በማለት ነገሮችን አጋን ነው በክርስቲያኑ እና በሙስሊሙ መካከል ችግር ለመፍጠር የሚታክቱ የሚደክሙ ሰዎች እንዳሉ የታወቀ ነው። ስለዚህ ሙስሊሙ ህግ በአንድ ሀገር ውስጥ ፕሮፌሰር አህመድ ሙሀይሚን ለመግለጽ እንደሞከሩት በአንድ ሀገር ላይ የሃይማኖት እኩልነት መኖሩን ለማረጋገጥ በህገ መንግስት ብቻ መደንገግ የለበትም። ከዛ ጋር የሚሄዱ አብረው ሊሄዱ የሚችሉ የሃይማኖት ህጎችም ያስፈልጋሉ። ለምሳሌ በአንዱ ትምህርት ቤት ሂጃብ አድርጎ መሄድ ይቻላል፣ በሌላው ትምህርት ቤት መሄድ አይቻልም። በአንዱ ትምህርት ቤት ሄድ ማድረግ ይችላል፣ በሌላ ቦታ ማድረግ አይቻልም። በሀይ ስኩሎች ቅርባቸው ስላሉ ይሰግዳሉ። ዩኒቨርሲቲዎች አካባቢያቸውን ለቀው ሲሄዱ በአንድነት ተሰባስበው የሚሰግዱበት ቦታ የለም። እስልምና ደግሞ ተሰባስባችሁ ስገዱ ይላል። ስለዚህ ይሄ ምንድን ነው መደረግ ያለበት? ዩኒቨርሲቲዎች ተማሪዎችን ሲቀበሉ ለምሳሌ ሃይማኖታቸውን ግምት ውስጥ ያስገባሉ ወይ? የመጡበትን ባህል ግምት ውስጥ ያስገባሉ ወይ? ለምሳሌ በአፋር ውስጥ ብዙ ቤተ ክርስቲያን የለም። በሰመራ ውስጥ እንዲያውም ሰመራ አካባቢ ቤተ ክርስቲያን አላየሆኝም ነገር ግን እነዚህ ክርስቲያኖች ሰመራ ሲማሩ ሄደው ክርስቲያኖቹ ሃይማኖታቸውን ፕራክቲስ ማድረግ አለባቸው ለእነሱ የሚመች ሁኔታ መፈጠር አለበት። መደወላቡ አካባቢ ምናልባት ብዙ ቤተ ክርስቲያኖች ላይኖሩ ይችላሉ። ነገር ግን ከመላው ኢትዮጵያ የተውጣጡ ክርስቲያኖች ሄደው እዛ ይማራሉ እና ቤተ ክርስቲያን ያስፈልጋቸዋል። በተመሳሳይ ሁኔታ ደግሞ ሙስሊሞችም አብረው የሚሰግዱበት፣ ምክንያቱም ሃይማኖቱ ስለሚፈልግ የሚሰግዱበት ሁኔታ መመቻቸት ሲኖርበታል። ሲጾሙ ደግሞ በጾማቸው ጊዜ የሚበሉት፣ በጾማቸው ጊዜ ተነስተው እንትን የሚያደርጉት ሁኔታዎች መኖር አለባቸው። እንዴት ነው የሚደረገው? እንዴት ነው የሚሆነው? ምንድን ነው የእስላም ባህል? ምንድን ነው የክርስቲያን ብለው ዩኒቨርስቲ ዝም ብሎ በጅምላ መቀበል ሳይሆን ገና ተማሪዎች ከመምጣታቸው በፊት ይሄን ማድረግ አለባቸው። ባለፈው ዓመት በኢትዮጵያ ውስጥ ተስፋ የሚፈነጥቅ ነገር አይቻሉ። ይኸው ምንድን ነው? ፖለቲካውን በሚመለከት የኢትዮጵያ ዩኒቨርሲቲዎች በሙሉ ተሰብስበው ጥሪ ተደርጎላቸው መግለጫ አግኝተዋል። ብዙ ተማሪዎችም መስማታቸው ጥሩ አድርገዋል። በተመሳሳይ ሁኔታ ስለ ሰብአዊ መብት ስለ ሃይማኖት በቻቻል በሰላም አብሮ መኖር ውይይት በዩኒቨርሲቲ ተማሪዎች መካከል በዩኒቨርሲቲዎች መካከል ቢደረግ የበለጠ ትልቅ አስተዋጽኦ ይኖረዋል። ከዛ በኋላ ሰዎችም ህግን ለማውጣት ይችላሉ የሚል እምነት አለኝ። ባለፈው ጊዜ ሄጃለሁ፣ በታህሳስ ወር ኢትዮጵያ። የአዲስ አበባ ዩኒቨርሲቲ ተማሪዎች ክበብ አሉ፣ የሰላምና የውስጥ ሃይማኖት ክበቦች የሚባል በእኛ መስሪያ ቤት በኩል ተቋቁሟል። ቀኑን ሙሉ መውሊድ ቀን ነው። ላኢላሃ ኢለላህ ብዬ እንዴት ገረመኝ። በማግስቱ ቀኑን ሙሉ ከወጣቶች ከሰላሳ ሁለት ወጣቶች ሙስሊም፣ ክርስቲያን የአዲስ አበባ ዩኒቨርሲቲ እንዴት ክበብ አቋቁመው እንዴት አንድ ላይ እንዴት እንደሚኖሩ እንዴት ይታገሉ። አድማጮች ውይይቱ አልተቋጨም። ሁለተኛው ክፍል በሌላ ፕሮግራም ይቀጥላል። ለአሁኑ ግን ሰለሞን አባትንና እንግዶቹን አመሰግናለሁ።